በሙስና ወንጀል ተጠርጥረው በቁጥጥር ስር የዋሉት የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዲሬክተር ሜጀር ጄኔራል ክንፈዳኘው አዲስ አበባ ገብተዋል። ሊያመልጡ የሞከሩና በተለያዩ አካባቢዎች የተደበቁ ሌሎች የሙስና ተጠርጣሪዎችን ለመያዝ ጥረት እየተደረገ መሆኑንም ፌዴራል ጠቅላይ አቃቤ ሕግ አስታውቋል። እስክንድር ፍሬው ዝርዝሩን ይዟል። ከ2004 እስከ 2010 37 ቢሊዮን ብር የሚያወጣ የውጭ ግዢ ያለ ጨረታ የፈጸመው የአገር ውስጥ ግዢዎችንም በተመሳሳይ መንገድ ያከናወነው ተቋም ከፍተኛ ዝርፊያ ተፈጽሞበታል። ይህ የፌዴራል ጠቅላይ አቃቤ ህግ በብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ላይ ያካሄደው ምርመራ ድምዳሜ ነው። የምርመራ ውጤቱ እንዳመለከተው በዚህ ተቋም ሙስና ተንሰራፍቷል። በቢሊዮኖች ተዘርፏል። እንደ መንግስት ድርጅት ተቋቁሞ ለግለሰቦች የሰራ የዘመድ አዝማድ ቤት ሆኖ መቆየቱንም ትናንት የምርመራውን ውጤት ያቀረቡት የፌዴራል ጠቅላይ አቃቤ ህግ ብርሃኑ ጸጋዬ አብራርተዋል። ይህንኑ ተከትሎም በዚሁ በሙስና ወንጀል የተጠረጠሩ የሜቴክ አመራሮች እንደዚሁም የሰብአዊ መብት ጥሰት የፈጸሙ ባለስልጣናትና የስራ ኃላፊዎች የዛሬውን ሳይጨምር በድምሩ ስልሳ ሶስት ሰዎች በቁጥጥር ስር መዋላቸውን ጠቁመዋል። የቀሩትን ተጠርጣሪዎች ለመያዝ ጥረት እየተደረገ መሆኑንም አስረድተዋል። በዚህም መሰረት የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዳይሬክተር ሜጀር ጀነራል ክንፈዳኘው ዛሬ በቁጥጥር ስር መዋላቸውን የፌዴራል ጠቅላይ አቃቤ ህግ አስታውቋል። ጀነራሉ በቁጥጥር ስር የዋሉት በሁመራ በኩል ከአገር ለመውጣት ሲሞክሩ መሆኑም ተገልጿል። አንዳንድ የአገር ውስጥ የዜና ምንጮች እንዳሉት ደግሞ ጀነራሉ ሲያዙ ከብሔራዊ መረጃና ደህንነት ኤጀንሲ ኢንሳ የቀድሞ ዳይሬክተር ተክለ ብርሃን ወልደ አረጋይ ጋር ነበሩ። ይሄም ሆኖ የቀድሞው የኢንሳ ዳይሬክተር አለመታሰራቸውን እነዚሁ ምንጮች ጠቁመዋል። የቀድሞው የሜቴክ ዋና ዳይሬክተር ሜጀር ጀኔራል ክንፈ ዳኘው ዛሬ በቁጥጥር ስር የዋሉበትን ሁኔታ ሪፖርተራችን ሙሉጌታ አስበሃ ከመቀሌ ዘግቧል። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር የነበሩ ሜጀር ጀኔራል ክንፈዳኘው በትናንትናው ዕለት በትግራይ ምዕራባዊ ዞን ቃፍታ ሑመራ ወረዳ ከቀድሞ የመረጃና መርበብ ደህንነት ኤጀንሲ ኃላፊ ሜጀር ጀኔራል ዶክተር ትክለ ብርሃን ወልደ አረጋይ በአኸር በተባለች ትንሽ ከተማ አብረው ሲንቀሳቀሱ በትግራይ ልዩ ኃይል ፖሊስ ተይዟል። የዓይን እማኞች ለቪኦኤ እንደገለጹት በትናንትናው ዕለት የፌዴራል ፖሊስ ሊወስዷቸው ጠይቆ ነበር፣ ግን የልዩ ኃይል ፖሊሱ አሳልፈው ሊሰጡ ፈቃደኛ እንዳልነበሩ ነው የተገለጸው። ሜጀር ጀኔራል ክንፈ አብዛኛው ላይ ቁጥጥር ስር እንዲውሉ በፌዴራል ፍርድ ቤት ትእዛዝ ወጥተባቸው ስለነበረ ውይይት ከተካሄደ በኋላ ግን እዛው አድሮ በዛሬ ዕለት ረፋድ አራት ሰዓት አካባቢ ቁጥጥር ስር ውለው ለመከላከያ ሥራዊት ተሰጥቷል። በሄሊኮፕተርም ወደ አዲስ አበባ እንዲሄዱ ተደርጓል ተብሏል። ሜጀር ጀኔራል ትክለ ብርሃን ግን ተለቀው ወደ ሑመራ ማቅናታቸውን ተገልጿል። የሀገር ውስጥ የዜና ምንጮች እንደዘገቡት ሜጀር ጀነራል ክንፈ በቁጥጥር ስር ሲውሉ በምዕራብ ትግራይ በኩል ከሀገር ወጥተው ወደ ሱዳን ሲያመሩ መያዛቸውን ነው ከአካባቢው ያገኘነው መረጃ እንደሚያመላክተው ደግሞ የራሳቸውን ሥራ እየፈጸሙ ነበር። በአካባቢው ደግሞ የልማት እንቅስቃሴዎች ስላለ እሱን ለማየት መምጣታቸውን ነው የምናውቀው በማለት ገልጸዋል። በዚህ ጉዳይ ከትግራይ ፖሊስ ኮሚሽንና የክልሉ መንግስት ኮሚኒኬሽን ጽሕፈት ቤት መረጃ ለማግኘት ያደረግኩት ጥረት አልተሳካም። በሙስናና ሰብአዊ መብት ጥሰት የተከሰሱ 63 ተጠርጣሪዎች በቁጥጥር ስር ውለው የፍርድ ጉዳያቸውን እየታየ መሆኑን ጠቅላይ አቃቢ ሕግ ይፋ ማድረጉን ይታወቃል። ለአሜሪካ ድምፅ ሙልጌታ ጽበሀ መቀለም